ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጤናስጥልን እንደምናመሻችሁ አድማጮቻችን፣ የዛሬው ስርጭታችንን ይዤ የማስተናግዳችሁ አዳነች ፍሳዬ ነኝ። በዛሬው ምሽት ፕሮግራማችን አንቶኒዮ ጉተሬስ ያደረጉት ጋዜጣዊ መግለጫ አፍሪቃ በጋዜጦችና ዩናይትድ ስቴትስ ውስጥ በፌርግሰን ስለተፈጠረው ብጥብጥ ትንተና ይኖረናል። አሁን ግን በዓለም ዜና እንጀምራለን። ቆንጅታዬ ታቀርበዋለች። ጤና ስለን የናይጄሪያ ቦኮ ሀራም ነውጠኞች አንዲት የሀገሪቱ ሰሜናዊ ክፍለ ግዛት ከተማ ተቆጣጥረን እስላማዊ መንግስታችን፣ ሲሉ በጠሩት ውስጥ ቀላቅለናታል ብለዋል። ቦኮ ሀራም ይህን ያስታወቀው ትናንት እሁድ በተለቀቀውና የቡድኑ መሪ ነው የሚባለው አቡባካር ሻካዎ የሚባለው ሰው በሰጠው መግለጫ ቪዲዮ ላይ መሆኑ ታውቋል። ሼካው ቦኮ ሀራም ከካሜሩን ጋር የምትዋሰነውን ጎዛ የምትባል ትንሽ የቦርኖ ክፍለ ግዛት ከተማ ይዘናታል፣ ተቆጣጥሯታል ሲል ይታያል። የናይጀሪያ ጦር ሰራዊት ቃል አቀባይ ጀነራል ክሪስ ኦላ ኮላዴ ለቪኦኤ በሰጡት ቃል ቦኮ ሀራም የሰጠውን መግለጫ አስተባብለዋል። የሀገሪቱ የግዛት አንድነትና ሉዓላዊነቷ እንደተጠበቀ ነው ሲሉም ጀኔራሉ ተናግረዋል። ጎዛን መልሶ ለመቆጣጠር እርምጃ በመውሰድ ላይ ነን ሲሉም አስረድተዋል። ቦኮ ሀራም እንደ ኤሮፓውያን አቆጣጠር ከ2009 ዓ ም አንስቶ በሰሜን ናይጄሪያ እስላማዊ መንግስት ለማቋቋም ተነስቶ እያደረሰ ባለው ጥቃት በሺዎች የተቆጠሩ ሰዎች እንደገደለ ይታወቃል። የናይጄሪያ መንግስት ባለስልጣናት በቦርኖ እና በሁለት አጎራባች ክፍለ ሀገሮች አስቸኳይ ጊዜ ያወጁ እንጂ ይህን ከመንግስቱ ጦር ሰራዊት በተሻለ የታጠቀ ነው ተብሎ በተንታኞች የሚነገርለትን ቡድን ለማንበርከክ አልተቻለውም። ኢቦላ ቫይረስ የያዘው የመጀመሪያው እንግሊዛዊ ለሕክምና ተወስዶ ለንደን ሆስፒታል ገብቷል። ማንነቱ ያልተገለጸው የጤና ጥበቃ ሰራተኛ ቫይረሱ ያገኘው ሴራሊዮን ውስጥ መሆኑ ተነግሯል። ትናንት በልዩ ሁኔታ በተዘጋጀው ወታደራዊ አውሮፕላን ወደ እንግሊዝ ወደ አንድ የእንግሊዝ የአየር ኃይል ሰፈር ከተወሰደ በኋላ ከዚያም በልዩ ወታደራዊ አምቡላንስ ተደርጎ ለንደን ወደሚገኘው ሮያል ፍሪ ሆስፒታል የኢቦላ ታማሚዎች ለብቻ አግልሎ ማከሚያ ወደሆነው ብቸኛው ክፍል ተወስዷል። ይህ በዚህ እንዳለ የዓለም የጤና ድርጅት ሴራሊዮን ውስጥ ካሉት ሰራተኞቹ አንዱ የኢቦላ ቫይረስ እንደያዘው ይፋ አድርጓል። ሰራተኛው ምርጥ ህክምና ማግኘቱን ለማረጋገጥና አስፈላጊ ከሆነም ወደ ውጭ ተወስዶ እንዲታከም ጥረት እያደረግን ነው ብሏል። የዓለም የጤና ድርጅት የተባበሩት መንግስታቱ መስሪያ ቤት የታመመው ሰራተኛው የየት ሀገር ሰው እንደሆነ ባይናገርም፣ የዜና አውታሮች ግን ሴኔጋላዊ ነው ይላሉ። አንድ ከፍተኛ የዩክሬን መንግስት ባለስልጣን ዛሬ ሰኞ እንደተናገሩት የሩሲያ ታንኮችና ብረት ለበስ ተሽከርካሪዎች ድንበር አቋርጠው ደቡብ ምስራቅ ዩክሬን እየገቡ ናቸው። የዩክሬን የብሔራዊ ጸጥታ ምክር ቤት ቃል አቀባይ አንድሬ ሊሴንኮ ሲናገሩ አስር ታንኮች፣ ሁለት ብረት ለበስ ተሽከርካሪዎች እና ሁለት የጭነት መኪናዎች የዶኔትስክ ተገንጣይ ቡድን ሰንደቅ ዓላማ እያውለበለቡ እንደነበረ ቃል አቀባዩ ገልጸዋል። ዛሬ ማለዳ አዙቭ ባህር አጠገብ በምትገኝ ከተማ ከተገንጣዮች ተሽከርካሪዎች ጋር ግጭት ተነስቶ እንደነበረም የዩክሬን ባለስልጣናት ተናግረዋል። በሌላ በኩል የሩሲያ የውጭ ጉዳይ ሚኒስትር ሴርጌ ላቭሮቭ ዛሬ ሰ ኞ በሰጡት ቃል ሞስኮ ተጨማሪ ሰብአዊ እርዳታ ወደ ምስራቅ ዩክሬን ለመላክ ትፈልጋለች ብለዋል። ዛሬ ሰኞ እስራኤል ጋዛ ሰርጥ ላይ ባደረሰችው ጥቃት ሁለት ሰዎች ገላለች ሲሉ የፍልስጤም ባለስልጣናት ተናገሩ። የሁለቱ ወገኖች ግጭት ዛሬ አርባ ዘጠነኛ ቀኑን ይዟል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅትን ለዜናው እናመሰግናለን። በሶስት ሰዓቱ ፕሮግራማችን ሰፋ ያለ ዜና ይዛ ትመልሳለች። አሁን ወደ ቀዳሚው ዝግጅታችን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽነር አንቶኒዮ ጉተሬስ በኬንያ ለተጠለሉ ስደተኞች የጎረቤት ሀገሮች የሰጡትን ድጋፍ አስመልክቶ የተናገሩት ጋዜጣዊ ጉባኤ ዙሪያ የተጠናከረ ዘገባ መለስካቸው አመሃ ያቀርባል። ትናንት አዲስ አበባ በሚገኘው የተባበሩት መንግስታት ድርጅት የስብሰባ ማዕከል ኮሚሽኑ በሶማሊያ ስደተኞች ዓለም አቀፋዊ ውጥን ያዘጋጀ የሚኒስትሮች ስብሰባ አካሂዷል። በስብሰባው መደምደሚያ ላይም ተሰብሳቢዎቹ ባወጡት የጋራ መግለጫ ለጉባኤያቸውም ቋሚ የሚመስል ስያሜ ሰጥተውታል። ለሶማሊያ ስደተኞች የአዲስ አበባው ቃል ኪዳን የሚል ነው። እንደ መግለጫው አባባል ጅቡቲ፣ ኢትዮጵያ፣ ኬንያ፣ ዩጋንዳና የመን ወደ አንድ ሚሊዮን ሶማሊያውያንን ስደተኞች ከሁለት አስርተ ዓመታት በላይ አስተናግደዋል። ሌሎች አንድ ሚሊዮን የሚሆኑ ስደተኞች ደግሞ በሀገር ውስጥ ተፈናቃዮች ናቸው። ስብሰባውን በተጣማሪ ሊቀመንበርነት ሲመሩ የቆዩት በመንግስታቱ ድርጅት የስደተኞች ኮሚሽን ከፍተኛ ኮሚሽነር አንቶኒዮ ጉቴሬዝ በመጨረሻ ለጋዜጠኞች በሰጡት መግለጫ እንዳሉት እነዚህ ሀገሮች ለስደተኞቹ አሉት ውለታና ያደረጉትን ልግስና በሰፊው አውስተውታል። በዓለም አቀፉ ህብረተሰብ ይህንን የሚመጥን ድጋፍ እንደሌለ ጠቁመው አስፈላጊነቱን ግን አጥብቀው አስገንዝበዋል። አሁን የሚያስፈልገው የዓለም አቀፍ ማህበረሰብ ጠንካራ ድጋፍ ነው። በአፍሪካ ሀገሮች የተደረገው ድጋፍና ልግስና ከዓለም አቀፉ ማህበረሰብ ተመጣጣኝ ድጋፍ ማግኘት አለበት። እናም በሶማሊያ ያለው የሰላምና መረጋጋት ጥቅም ለሶማሊያና በአካባቢ ላሉ ህዝቦች ብቻ ሳይሆን በዛሬዋ ዓለም ለሁሉም የሚሆን ጥቅም ነው። ኮሚሽነሩ በዚህ ጉባኤ ላይ ትኩረት ከተሰጠባቸው ጉዳዮች መካከል የሶማሊያ ስደተኞች በዘላቂ ሁኔታ ችግራቸውን ለመፍታት የሚያስችላቸውን ዘዴዎች ማፈላለጉ እንደነበረም አብራርተዋል። ከእነዚህ አንዱና ዋነኛው የሶማሊያን የውስጥ ሁኔታ ማሻሻል እንደሆነም አመልክተዋል። አን ኢንጌጅመንት ኢን ሜኪንግ ዘ ክሪኤሽን ኦፍ ኮንዲሽንስ ከሶማሊያ መንግስት አንጻር የሶማሊያ ህብረተሰብ ሀገሪቱ ውስጥና ከሀገሪቱ ውጭ በተፈናቃይነት የሚኖረውን የሶማሊያ ማህበረሰብ የሚሰባሰብበትን ሁኔታዎች ለመፍጠር የሚደረግ ጥረት፣ ተቋማትን የመገንባትና በአገሪቱ ሰላም ማስፈን፣ በሶማሊያ ዘላቂ ልማትን ለማምጣት የሚያስችሉ ሁኔታዎችን መፍጠር የፖለቲካ ስትራቴጂው ማዕከላዊ ባህል ሊያደርገው ይገባል። ሁኔታዎች በፈቀዱ መጠን ስደተኞች በሙሉ ፈቃደኝነትና ደህንነታቸው ተጠብቆ በሙሉ ክብር ወደ ሀገራቸው የሚመለሱበትን ሁኔታ ማመቻቸትም ከዚሁ ጋር ይያያዛል። በዚህ ረገድ የጋራ መግለጫውም እንደሚያትተው በየጊዜው እየተጠናከረ የመጣው የሶማሊያ የውስጥ መረጋጋት የሚያበረታታ ነው። በሞቅዲሾ መንግስት መቋቋሙ የተፋጠነው የመንግስት ምስረታ እንደ አውሮፓ አቆጣጠር በ2016 ሀገር አቀፍ ምርጫ ለማድረግ የተጀመረው ሂደትና የሶማሊያ ብሔራዊ ሰራዊት ከአሚሶም ጋር በመሆን በሶማሊያ ውስጥ አንዳንድ ስፍራዎችን ነፃ ለማውጣት የሚያደርገው ጥረት በሀገሪቱ ያለውን የለውጥ ሂደት ያሳያል ይላል መግለጫው። ይህ ሀገራዊ ሰላምና መረጋጋት በስደተኞች ላይ የሚፈጥረውን መስህብ ደግሞ በመጠቀም በክብርና በፈቃደኝነት ወደ ሀገራቸው የሚመለሱበትን ብልሃት ለመሻት ኮሚሽኑ ከሚመለከታቸው አባላት ጋር ለመስራት ያለውን ቁርጠኝነትም ጉቴሬዝ አስረድተዋል። ወደ ሀገራቸው ለመመለስ ለሚፈልጉ ሁሉ ከሶማሊያ መንግስት በስደት ከተጠጉባቸው ሀገራትና ከተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን ጋር በአንድነት በመሆን ያሉትን ዕድሎች በማጥናት ድጋፍ ባልተለየው መልኩ በተደራጀና በቅድሚያ ፕሮጀክቶችን አጥንተን ለመተግበር ተስማምተናል። በመንግሥታቱ ድርጅት የስደተኞች ኮሚሽን ከፍተኛ ኮሚሽነር አንቶኒዮ ጉተሬዝ በዚህ ጋዜጣዊ መግለጫ ላይ ደጋግመው እንዳስታወሱትም ሆነ በጋራ መግለጫው ላይ እንደተመለከተው በሺዎች የሚቆጠሩ ሶማሊያውያን ስደተኞች ከሁለት ትውልዶች በላይ ለዘለቀ ዕድሜ የሚታያቸው ተስፋና የነገ ሕይወት የላቸውም። በአፍሪካም ሆነ በሌላው የዓለም ክፍል አዳዲስና ተመሳሳይ ችግሮች በተፈጠሩ መጠን የዓለምን ትኩረት የበለጠ ስለሚስቡ በጊዜ ህልፈት የእነዚህ ሶማሊያውያን ጉዳይና ጉዳትም እየተዘነጋ ነው። የእነዚህን ስደተኞች መከራ መዘንጋት ይቅርታ የሚያሰጥ አይደለም ይላል መግለጫው። ይህን በሶማሊያ ስደተኞች የተባበሩት መንግስታት የስደተኞች ኮሚሽን ዓለም አቀፋዊ ውጥን የሚኒስትሮች ጉባኤ በተጣማሪ ሊቀመንበርነት የመሩት የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም እና ኮሚሽነር አንቶኒዮ ጉቴሬዝ ናቸው። በጉባኤው የተሳተፉት ጅቡቲ ኢትዮጵያ ኬንያ ሶማሊያ፣ ዩጋንዳ የመን የአፍሪካ ህብረት የምስራቅ አፍሪካ ልማት በይነ መንግስታት ድርጅት የተባበሩት መንግስታት ዋና ጸሐፊ በሶማሊያ ጉዳይ ልዩ ተወካይ በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽንና በተባበሩት በተባበሩት መንግስታት ድርጅት የስደተኞች ኮሚሽን ናቸው መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አሁን ደግሞ አፍሪቃ በጋዜጦች አፍሪቃ በጋዜጦች የተሰኘ ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ስደተኞችን በማስተናገድ ረገድ ከአፍሪቃ ቀዳሚ ቦታ መያዟ ተገለጸ፣ የአፍሪቃ ዝሆኖች በህገ ወጥ ግድያ ምክንያት ሊጠፉ እንደሚችሉ ታወቀ የሚሉትን ርዕሶች ነው ዛሬ የምንመለከተው። ዘ ጋርዲያን የተባለው ጋዜጣ ድረገጽ ኢትዮጵያ ከፍተኛ ብዛት ያላቸው ስደተኞችን በማስተናገድ ረገድ ኬንያን ልቃ ከአፍሪቃ ቀዳሚ ቦታ መያዟን ጠቁሟል። ለዚህ ምክንያት የሆነውም በብዙ መቶ ሺዎች የሚቆጠሩ የደቡብ ሱዳን ስደተኞች በያዝነው ዓመት ወደ ኢትዮጵያ በመጉረፋቸው ነው። አጠቃላይ የስደተኞቹ ብዛት 630 ሺህ መድረሱ ያን ሁሉ ስደተኛን መርዳቱ ችግር ሊያስከትል ይችላል የሚል ስጋት እንዳሳደረ የጋርዲያን ድረገጽ ጠቁሟል። ሱዳናውያን በብዛት ወደ ኢትዮጵያ ለመሰደድ የተገደዱት በደቡብ ሱዳን በሚካሄደው የእርስ በርስ ጦርነት ምክንያት እንደሆነ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ገልጿል። ደቡብ ሱዳን ውስጥ ባለፈው ታህሳስ ወር ግጭት ከተነሳበት ጊዜ አንስቶ 188 ሺህ የሚሆኑ ደቡብ ሱዳናውያን ኢትዮጵያ ገብቷል። ኢትዮጵያ የተጠጉት ደቡብ ሱዳናውያን ብዛት 247,000 እንደደረሰ ጋርዲያን አውስቷል። ደቡብ ሱዳን ውስጥ በሚካሄደው ግጭት ምክንያት ወደ ግማሽ ሚሊዮን የሚጠጉ ሱዳናውያን በኢትዮጵያ፣ በኬንያ፣ በኡጋንዳና በሱዳን እንደተጠጉ የስደተኞቹ አገልግሎት ገልጿል። በቀጣዮቹ አምስት ወራት ውስጥ እስከ አንድ ሚሊዮን የሚጠጉ ደቡብ ሱዳናውያን ወደ አጎራባች ሀገሮች ሊሰደዱ እንደሚችሉ የስደተኞቹ አገልግሎት መግለጹን ጋርዲያን ጠቅሷል። ኢትዮጵያ ውስጥ ያለው የተባበሩት መንግስታት ድርጅት የስደተኞች አገልግሎት ጽህፈት ቤት ቃል አቀባይ አቶ ክሱት ገብረ እግዚአብሔር ሶስት መቶ ሺህ የሚሆኑ ደቡብ ሱዳናውያን በመጪው ታህሳስ ወር እስከሚያበቃው ዓመት ባለው ጊዜ ውስጥ ወደ ኢትዮጵያ ሊሰደዱ ይችላሉ ተብሎ እንደሚጠበቅ ጠቁመዋል። ኢትዮጵያ የምታስተናግደው ደቡብ ሱዳናውያን ብቻ ሳይሆን ኤርትራውያን ስደተኞችንም ጭምር እንደሆነ ጋርዲያን ድረገጽ ላይ የወጣው ዘገባ ያወሳል። ወደ 100ሺ የሚጠጉ ኤርትራውያን ስደተኞች ኢትዮጵያ ውስጥ እንደተጠለሉ ዘገባው ጠቅሷል። የኤርትራውያንና የደቡብ ሱዳናውያን ስደተኞች ብዛት የኢትዮጵያን የረድኤት ማቅረብ አቅም ሊያዳክም እንደሚችልም ጋርዲያን አስገንዝቧል። ወደ ኢትዮጵያ የሚሰደዱት ኤርትራውያን ብዛት ካለፉት ዓመታት ወዲህ እየጨመረ እንደሄደ አቶ ክሱት ገልጸዋል። ከአምስት ዓመታት በፊት ኢትዮጵያ የሚገቡት ኤርትራውያን በወር ከ250 ወደ ሶስትመቶ ከፍ ማለቱ በአሁኑ ወቅት ደግሞ በአማካኝ በወር 2000 ኤርትራውያን ወደ ኢትዮጵያ እንደሚሰደዱ አቶ ክሱት ገብረ እግዚአብሔር መግለጻቸውን ጋርዲያን ዘግቧል። ዋሽንግተን ፖስት ጋዜጣ ደግሞ በአፍሪቃ ዝሆኖች ላይ የሚፈጸመው ሕገወጥ ግድያ በአንድ መቶ ዓመታት ውስጥ ዝሆኖች ከአህጉሪቱ ምድር ፈጽሞ እንዲጠፉ ሊያደርግ ይችላል ይላል። ኬንያ ውስጥ ባለው የዱር አራዊት መናፈሻ ቦታ ሪቻርድ ቦናም የተባሉ በምስራቅ አፍሪቃ ላይ የሚያተኩሩ ለእንስሳት ጥበቃና እንክብካቤ የቆሙ ሰው ስለ አንድ ከጨቅላነቱ አንስቶ ሲያድግ ስለተከታተሉት ዝሆን ሲገልጹ በአህጉሪቱ ከቀሩት ጥርሳቸው ከአንድ መቶ ፓውንድ አልፎ ለመሄድ የቻለ ዝሆኖች መሃል አንዱ ለመሆን እንደበቃ ገልጸዋል። መጥፈነቱ ግን ደምቆ እንዲታይ ያደረገው ጥርሱ የሕገ ወጥ ገዳዮች ኢላማም ስላደረገው ባለፈው የካቲት ወር ጫፉ በተመረዘ ቀስት መጥተው እንደ ገደሉት ጋርዲያን ድረገጽ ላይ የወጣው ጽሑፍ አውስቷል። አንድ ሌላ ከዓለም ትልቁ ነው ተብሎ የሚታመን ዝሆንም በሕገ ወጥ ገዳዮች እንደ ተገደለ ጋርዲያን ጨምሮ ገልጿል። ናሽናል ጂኦግራፊክ ባቀረበው አዲስ ጥናት መሰረት በአራት ዓመታት ውስጥ ከአንድ መቶ ሺህ በላይ የሚሆኑ ዝሆኖች በሕገ ወጥ መንገድ ተገድለዋል። አሁን ባለው አያያዙ ከቀጠለ የአፍሪቃ ዝሆኖች በአንድ መቶ ዓመታት ውስጥ ከአህጉሪቱ ምድር ሊጠፉ ይችላሉ ሲሉ ፕሮፌሰር ዊተመር እንዳሳሰቡ ዋሽንግተን ፖስት ጋዜጣ ጠቁሟል። የዝሆኖቹ የወሊድ መጠን የሚሞቱትን ብዛት ሊተካ እንዳልቻለ ተመራማሪዎቹ ተገንዝበዋል። እንደ አውሮፓ አቆጣጠር በ2011 ዓ ም ብቻ ከሶስት ዓመታት በፊት ማለት ነው አርባ ሺህ የሚሆኑ ዝሆኖች እንደተገደሉና በዛን ወቅት ብቻ የዝሆኖቹ ብዛት በሶስት ከመቶ ሳይቀንስ እንዳልቀረ ተመራማሪዎቹ እንደ ገለጹ ዋሽንግተን ፖስት ጋዜጣ ድረገጽ አመልክቷል። የዝሆኖች ግድያ የሚበዛው በማዕከላዊ አፍሪቃ እንደሆነና እንደ አውሮፓ አቆጣጠር ከ2010 ዓ ም አንስቶ ባለው ጊዜ ውስጥ በአራት ዓመታት ውስጥ ማለት ነው ከ ከ48ሺ በላይ የሚሆኑ ዝሆኖች በህገወጥ መንገድ እንደተገደሉ ፕሮፌሰር ዊትሜር ተናግረዋል። ለዚህ ሁሉ ምክንያት የሆነው የዝሆን ጥርስ ዋጋ እየጨመረ መሄድ እንደሆነ ፕሮፌሰሩ ሲያስረዱ፣ የዝሆን ጥርስ ዋጋን መከታተል በጀመርኩበት ወቅት በድብቅ የሚሸጠው የዝሆን ጥርስ ለአንድ ፓውንድ 30 ዶላር ነበር። ካለፉት አምስት ዓመታት ወዲህ ግን ዋጋው እየናረ ሄደው የአንድ ፓውንድ የዝሆን ጥርስ ዋጋ አንድ መቶ ዶላር ገደማ ነው። ቻይና የአፍሪቃ የዝሆን ጥርስ እንዲሸጥ እንደ አውሮፓ አቆጣጠር በ2008 ዓ.ም በፈቀደችበት ወቅት ንግዱ ተጧጣፈ። በአሁኑ ወቅት ቻይና ውስጥ የአንድ ፓውንድ የዝሆን ጥርስ ዋጋ 1500 ዶላር እንደሚሸጥ ዋሽንግተን ፖስት ጋዜጣ ላይ የወጣው ዘገባ አስነብቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ይህ በ 14 31 መካከለኛ ሞገድ የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ በናይልሳት ስርጭታችን እስከ አንድ ተኩል ይቀጥላል ያለፏችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳት ካም ስላሽ አምሃሪክ መከታተል ትችላላችሁ በፌስቡክና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን በመጨረሻ ወደ ትንተና እንሄዳለን በመካከለኛ ምዕራብ ዩናይትድ ስቴትስ በምዙሪ ክፍለ ግዛት አንድ ነጭ ፖሊስ ያልታጠቀውን ጥቁር ወጣት በመግደሉ በአካባቢው ብጥብጥ የመነሳቱ ጉዳይ የጥቁሮችና የፖሊሶች ግንኙነት እንዲሁም የሕግና የዜጎች መብት ጉዳይ እያነጋገረ ነው። አሉላ ከበደ ስለ ጉዳዩ የተደረገ ትንተና ያቀርብልናል። በመካከለኛው ምዕራብ የዩናይትድ ስቴትስ ሚዙሪ ክፍለ ግዛት የጦር መሳሪያ ሳይዝ በአንድ ነጭ ፖሊስ የተገደለውን ጥቁር አሜሪካዊ ወጣት ጉዳይ ተከትሎ በአካባቢው የተቀሰቀሰ የሰላማዊ ሰልፍና የተከተሉት ግጭቶች እያነጋገሩ መሆናቸው ይታወቃል። በአሁኑ ጊዜ የዩናይትድ ስቴትስ ሕግና የዜጎች መብት ይልቁንም የጥቁር አሜሪካውያንና የፖሊስ ግንኙነት ታሪክና ሌሎች ተዛማጅ ርዕሶች እየተመረመሩ ነው። ለምሽቱ በዚሁ ርዕሰ ጉዳይ ዙሪያ ያጠነጠነ የሕግ ትንታኔ ነው የያዝነው። ትንታኔውን የሚሰጡን የሕግ ባለሙያ አቶ ሙልጌታ አረጋዊ ናቸው። አቶ ሙልጌታን ያነጋገራቸው አሉላ ከበደ ነው። አቶ ሙልጌታ አረጋዊ ከሳምንት በፊት ባለፈው ነሀሴ ሁለት ቀን 2006 ዓ ም እንደ አውሮፓውያን የዘመን አቆጣጠር ነሐሴ 9 2014 ቅዳሜ ዕለት በዩናይትድ ስቴትሷ የሚዙሪ ክፍለ ግዛት በፈርግሰን ከተማ በፖሊስ ጥይት ተመቶ የተገደለውን ጥቁር አሜሪካዊ ታዳጊ ወጣት ማይክል ብራውንን ግድያ ወይም ጉዳይ ተከትሎ በከተማይቱ የተቀሰቀሰው የተቃውሞ እንቅስቃሴ አሁንም አልበረደም። በየዕለቱ በፖሊስና በነዋሪው መካከል ውጥረት የበዛበት ሁኔታ ይታያል። አንዳንዴም ግጭቶች ወደ ከረረ ሁኔታ ውስጥ ሲገቡ ይታያል። ህጋዊ ሁኔታዎችን እንመልከት። አቶ ሙልጌታ፣ በአንድ በኩል ሰዎች መብታቸውን በአደባባይ ወጥተው የመግለጽ ህገ መንግስታዊ መብት አለ፣ በሌላ በኩል ደግሞ ፖሊስ ህግን የማስከበር ኃላፊነትና ግዴታ አለበት። ይሄ ሁለቱ የሚተላለፍ የሚመስልበት ለተባሉትም ግጭቶች በር የሚከፍትበት ሁኔታ ይታያል። እስኪ በአንድ በኩል የዜጎች መብት፣ በሌላ በኩል ደግሞ ህግን የማስከበሩ ጉዳይ የዜጎችን መብት የሚነካበት ሁኔታ የሚፈጠርበት በህግ አይን እንዴት ይታያል? እሺ እንግዲህ የአሜሪካ ህገ መንግስት ፍልስፍና መሰረቱ ግልጽ ነው። የአሜሪካ ህገ መንግስት በህዝቡ በአሜሪካውያን የበላይነት ወይም ፖፑላር ሶቨሬንቲ የምንለው መሰረት እየተገነባ ነው። እና ይሄ የህዝብ የበላይነት ወይም የህዝብ ሉዓላዊነት ተብሎ የሚታወቀው ምን ማለት ነው? የመብቶችና የህጎች ባለቤት ህዝቡ ነው። ህዝብ ህግ ተስማምቶ አወጣ። ያ ያወጣው ህግ ተግባራዊ የሚያደርግለት ማለት ነው፣ የሚጠብቅለት ህዝቡ ባፈለገው መንገድ ተግባር ላይ እንዲውል የሆነ መካኒዝም አስፈለገ፣ የሆነ መንገድ አስፈለገ። ያ መንገድ ደግሞ ምንድን ነው? መንግስት የሚባል ተቋም መፍጠር። እንግዲህ በአሜሪካ ህገ መንግስት መሰረት መንግስት የተፈጠረው የሰዎችን ፍላጎት ተግባር ላይ እንዲያውል ነው። እና ሰዎች መጀመሪያ ነገር ህገ መንግስት የፈጠሩት ለምንድን ነው? በሰላምና ስነ ስርዓት ባለው መንገድ እንዲኖሩ ማለት ነው። ምክንያቱም ከዛ በፊት ሰዎች እርስ በርሳቸው ይጨፋጨፍ ስለነበረ፣ ስለዚህ በመንግስትና በህዝብ መካከል ያለው ግንኙነት በግልጽ ያስቀመጠ ዶክመንት ነው እንግዲህ የአሜሪካ ህገ መንግስት የምንለው። አሁን እዚህ ላይ የምታየው ህዝቡ ነጻነት ይፈልጋል፣ ህዝቡ መብት ይፈልጋል። በሌላ በኩል ደግሞ ነጻነቱንና መብቱን እንዲጠቀም የግድ የሆነ አሰራር ይጠይቃል። ያ አሰራር መንግስት የሚባል የኢንስቲትሽን ፈጠረ። ያ ኢንስቲትሽን ህዝቡ ነጻነቱንና መብቱን እንዲጠቀም በተወሰነ ደረጃ የአንዱ ነጻነት የሌላው ገደብ ሊሆን ስለሚችል አንተ በነጻነት ለመራመድ መንገዱ ግልጽ መሆን አለበት። ሌላ ሰው ያንተን መንገድ እዘጋለሁ ቢል ነው አዘጋም ብሎ መከላከል የሚችል ተቋም ነው እንግዲህ መንግስት። ስለዚህ ሁሌ ከድሮ ጀምሮ፣ ከመጀመሪያ ጀምሮ በአንድ በኩል የነፃነት ፍላጎት አለ፣ በሌላ በኩል ደግሞ ይሄ ነጻነት እንዳይገደብ ወይም እንዳንዳክ ነው ይሄ ነጻነት በተግባር እንዳትኖረው የሚከላከል ነገር ሲፈጠር ነጻነትን ሊቃወም የሚችል መብትን ሊቃወም የሚችል ሁኔታ ተፈጥሮ ብጥብጥ እንዳይፈጠር ደግሞ መንግስት ያን ሁኔታ የመጠበቅ አቅምና ችሎታው ምን ይባላል? የመንግስት ስልጣን ይባላል። ስለዚህ በመንግስት ስልጣን እና በሰዎች ነጻነት ያለና የሚኖር ቅራኔ ይፈጠራል። መሀል ላይ ደግሞ እርስ በርሳቸው አንዳንዴ ሚዛኑ ሲጠፋ ይጋጫሉ ማለት ነው። የዩናይት ስቴትስ ፕሬዚዳንትን ጨምሮ የዓለምን ትኩረት የሳበ ነው። የጠቅላይ አቃቤ ሕጉ ራሳቸው በአካል ተገኝተው ሌሎች የህግ አስፈጻሚ አካላትም በተገኙበት ሁኔታዎች የህጉን መስመር እንዲከተሉ የሚደረጉ ጥረቶች እንደቀጠሉ ነው። በቅርቡ በኒውዮርክ በትላንትና ውለት እዚያው ፈርግሰን አቅራቢያ የምትገኝ ከተማ ከዚህ ቀደም በተለያዩ ጊዜያት በተለያዩ ቦታዎች በፖሊሶችና በጥቁር አሜሪካውያን እንዲያ በቀጥታም ደግሞ ፖሊሱ ነጭ አሜሪካዊ ይሆንና ጥቃቱ የሚደርስበት ጥቁር አሜሪካዊ ሆኖ በተደጋጋሚ የተፈጸሙ ሁኔታዎች አንዳንዴ፣ በጥርጣሬ ሌላ ጊዜ ደግሞ ሙሉ በሙሉ ስህተት በሚባል እርምጃ በፖሊሶች እጅ ሕይወት የመጥፋት አጋጣሚዎች መበረከታቸው በሁለቱ መካከል ያለ የጥርጣሬ ሁኔታ እንዲንር አድርጎ አሁን የተመለከትነውን አይነት ከቅርብ ዓመታት ወዲህ ታይቶ የማይታወቅ እጅግ የከረረ በሕግ አስከባሪው አካልና በዜጎች መካከል ይሄ ግጭት ያጫረው እነኚህ ሁኔታዎች ታሪካዊ መሰረትም ያላቸው ይመስላሉ። እስኪ አሁንም በፖሊስና በዜጎች መካከል ያለውን ጥርጣሬ ይመልከቱ። እሺ አሁን ፈርግሰን ውስጥ ተፈጠረ በተባለው ችግር ጋር አያይዘን ማየት ካለብን የአሜሪካ ህገ መንግስት ራሱ ሲፈጠር የነበረ ችግር ይነው ሲንከባለል ሄዶ አሁን ያለንበት ደረጃ ላይ መድረሱ ነው የምታየው። ማለትም በጥቁሮች እና በነጮች መካከል ያለውን ግንኙነት ጤናማ ሆኖ አያውቅም። እስካሁንም ሙሉ በሙሉ ጤነኛ አይደለም። ምን ማለት ነው? የአሜሪካ ህገ መንግስት እራሱ ስታየው የመጀመሪያ ሲሰራ ህገ መንግስቱ አስራ ሰባት ሰማንያ ሰባት ጥቁርና ነጭ እኩል ነው ብሎ ያስቀመጠ አልነበረም። ለነገሩ በግልጽ እኩል አይደሉም ብሎ ያስቀመጠ ዶክመንት ነው ራሱ ህገ መንግስቱ። ባሮች ባሪያ ካልሆኑ ሰዎች ጋር እኩል ናቸው ብሎ አይነሳም። አክቹዋሊ እኩል አይደለም ነው የሚለው። ሶ ከዛ ጊዜ ጀምሮ እስከ ሲቪል ምንድነው የእርስ በስ ጦርነት በአስራ ስምንት ስልሳዎቹ የተደረገው አሜሪካን ሀገር ውስጥ ባርነትን ለማጥፋት ተጠንስሶ የተቀሰቀሰ በተለያዩ ወገኖች መካከል የተቀሰቀሰውን ጦርነት ነው። በዩናይት ስቴትስ ግዛቶች መካከል የሚሉት አዎ። እና እሱ ሰሜናዊያን ኖርዘርነርስ የተባሉ በዛ ሰዓት ሲያሸንፉ፣ በደቡብ አካባቢ በአሜሪካ ደቡብ ስቴቶች አካባቢ የነበረው ባርነት በአዋጅ እንዲጠፋ የተደረገበት ጊዜ ነው። እና የባሮች ባሮች የነበሩ ነጻ ከወጡ በኋላ እንደሌላ እኩል ናቸው ተብሎ በአዋጅ ቢታወጅም ወይም በህግ ቢታወቅም እስከ አስራ ዘጠኝ መቶ ሀምሳ ከመቶ አመት በኋላም ቢሆን ያልጠፋበት በተግባር ያልጠፋበት ሁኔታ ነው ያለ። አሁንም ቢሆን የተለያዩ ሲቪል ራይትስ ህጎች ወጥተዋል። ማለት የሰዎችን መብት የሚጠብቁ በተለይ ይሄ የአድሎ ጉዳዮች የሚያጠፉ ህጎች በተከታታይ የታወጁም ቢሆን ከአስራ ዘጠኝ መቶ ስልሳ አራት ፈረንጅ አቆጣጠር ጀምሮ እስካሁን በነጮች እና በጥቁሮች ያለው ግንኙነት አሜሪካ ውስጥ ጤነኛ አይደለም። ሶ በዚህ ምክንያት ታሪካዊ መነሻ አለው። በዚህ ምክንያት ጥቁሮች በኢኮኖሚው አቅማቸው፣ በፖለቲካ ተሳትፏቸው፣ በማህበራዊ ህይወታቸው በጣም ኋላ የቀሩ ናቸው ከነጮች ጋር ሲተያዩ ወይም ሲነጻጸሩ። ባራክ ኦባማ የገለጹት ይህንን ነው። አቶ ሙሉጌታ ፕሬዚዳንት ባራክ ኦባማን አንስተዋል ምናልባትም የመጨረሻ ጥያቄያችን እሱን እናድርግ የመጀመሪያው ጥቁር ፕሬዚዳንት የህገ መንግስት አዋቂም ጭምር ናቸው ትምህርታቸው ጥናታቸው የህገ መንግስትንም ይጨምራል ይህንኑ ጉዳይ አስመልክቶ ከትላንት በስቲያ ባደረጉት ንግግር ከዚህ ቀደምም ባነሷቸው ንግግሮች ጥቁር አሜሪካውያን ላይ ከዚህ ቀደም የደረሱ በታሪክ የሚታወቁትንም አሁንም የሚታዩ ችግሮችን የማህበራዊ ህይወት ድክመትን ጨምረው ያነሳሉ በንግግራቸው ነገር ግን በጣም ቀጭን መስመር ተከትለው እንዲሄዱ የተገደዱ ይመስላል። የመላው አሜሪካዊ ፕሬዚዳንት እንጂ የጥቁር ፕሬዚዳንት ብቻ ተደርገው እንዳይወሰዱ አንዳንዴ በጣም አሳሳቢ የሆኑ ችግሮችን በጥንቃቄ ለመመልከት ሲገደዱ እናያለን። አቶ ሙልጌታ ለዚህ የሚመልሳሉ። ውይይቱ አልተቋጨም። ለዚህና ለቀሪው በሌላ ፕሮግራም እንመልሳለን። ለአሁኑ ግን ለጊዜያቸው አቶ ሙልጌታ አረጋዊን አመሰግናለሁ። እግዚአብሔር ይስጥልኝ። አድማጮች የምሽቱ ስርጭታችን እዚህ ላይ ከምሽቱ ሦስት ሰዓት ላይ በአጭር ሞገድ በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን ኢሳያ ካባ ነው። በሰኞ ፕሮግራማችን እስከምንገናኝ በሰኞ ፕሮግራማችን እስከምንገናኝ ከሚቀጥለው ሙዚቃ ጋር ልተዋችሁ።